አዲሱ ትውልድ ድምፅ ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ የማክሰኞው ምሽት ጥር 24 2014 ዓ.ም መሰናደውን ጀምሯል። አብራችሁን እንድትሆኑ እየጋበዝን ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋወቃችሁ። ሪሳይክልንና ትምህርትን አንድ ላይ የሚያጣምር ነገር ወይም ማዕከላዊ ነገር ያደረገን ነገር እንኳን ብሰራ እኔ ባልኖር እንኳን ክለቡ ሊቀጥል በሚችልበት ሁኔታ ለምን አልጀምርም ብዬ ወደዚህ ሃሳብ መጣሁ። ሁለት መቶ ሺህ ወደሚጠጋ ወጪ አውጥተን ከብዙ ልፋት በኋላ እንግዲህ ይሄ ተመስርቷል። የሰማችሁት ወጣት ሙርቲ ዱጋን ነው። ሙርቲ ዱጋ በእንግሊዝ ሀገር በሳይክል ስፖርት ላይ ስትሳተፍ የቆየች ወጣት ናት። በነቀምቴ ከተማ ላሉ ታዳጊ ሴቶች የሳይክል ና የስፖርት ልብሶችን በስጦታ አበርክታለች። የምሽቱ እንግዳችን አድርገናታል። በሌላ ርዕስ ደግሞ የተለያዩ አገልግሎቶች፣ ህንፃዎች ለአካል ጉዳተኞች አመቺ በሆነ መንገድ መሰራት አለባቸው የሚለው ድንጋጌ አንዱ ነው። ኢትዮጵያ፣ በተለይ ደግሞ ዋና ከተማዋ አዲስ አበባ የተለያዩ ከፍተኛ የሆኑ ግንባታዎች እየተካሄደባቸው ካሉባቸው ሀገራት መካከል አንዷ ናት። እነዚህ ግንባታዎች ምን ያህል አካል ጉዳተኞችን አካተዋል ወይም ታሳቢ አድርገዋል በሚል ርዕስ ካስተናዳነው ዘገባ ላይ የተወሰደ ድምጽ ነው የሰማችሁት። በምሽቱ በዚህ ዙሪያ ጥንቅር ይኖረናል። ሌሎች ዘገባዎችንም አካተናል። በድጋሚ አብራችሁ እንድትሆኑ እየጋበዝን መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንዘልቅ ይሆናል። አሁን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያቀርብላቸዋል። አመሰግናለሁ ኤደን። ኬንያ ውስጥ በሰሜን ምስራቅ የአገሪቱ ክፍል ከሶማሊያ ጋር በሚያዋስነው ድንበር አቅራቢያ ይጓዝ በነበረ የሕዝብ አውቶቡስ ላይ በደረሰ የቦምብ ፍንዳታ 13 ሰዎች መገደላቸውን ፖሊስም አንደኛውን ተጠርጣሪ በቁጥጥር ስር መዋሉን አስታውቋል። ፍንዳታውን ተከትሎ የተኩስ ድምፅ መሰማቱን የዓይን እማኞች ለኬንያ መገናኛ ብዙሃን ተናግረዋል። ለጥቃቱ ወዲያውኑ ኃላፊነቱን የወሰደ አካል አለመኖሩም ተነግረዋል። ይሁን እንጂ አደጋውን ያደረሰው የሶማሊያው አልሸባብ ቡድን ሊሆን እንደሚችል መገመቱን ሪፖርተራችን ሙሐመድ ዮሱፍ የናይሮቢ ናይሮቢ በላከው ዘገባ አመላክተዋል። እንደ አውሮፓውያን አቆጣጠር በ2015 አልሸባብ በተመሳሳይ መንገድ ላይ ይጓዙ በነበሩ ተሽከርካሪዎች ላይ አደጋ በመጣል አንድ የፖሊስ ባልደረባን ጨምሮ ሁለት ሰዎችን መግደሉ ተጠቅሰዋል። ባለፈው ሳምንት ረቡዕ እዚሁ ላሙ ተብሎ በሚታወቀው አካባቢ የፍርድ ቤት ዳኞች የሚጓጓዙበት ተሽከርካሪ ላይ ጥቃት የከፈቱት የአልሸባብ አባላት የጥይት ምስል ቀብተው መሄዳቸውን ፖሊስ አስታውቆ እንደነበረ ተመልክተዋል። የተባበሩት አረብ ኤሚሬትስ በኢራን ከሚደገፉት የየመን ሁቲ አማጽያን በትናንትናው ዕለት የተተኮሰባትን ባልስቲክ ሚሳይል ማክሸፋ ተሰምተዋል። ይህ የአማጽያኑ ጥቃት ባለፉት ሁለት ሳምንታት ውስጥ ሦስተኛው መሆኑ ነው። የዩናይትድ ስቴትስ መከላከያ መስሪያ ቤት የፕሬስ ኃላፊ ጆን ከርቢ በሀገሪቱ ውስጥ የሚገኙ የዩናይትድ ስቴትስ ጦር አባላት ለሚሳይል ጥቃቱ ከከባድ መኪና ላይ በሚወነጨፍ ፓትሪዮትስ ሚሳይል አጸፋ መስጠታቸውን፣ የኤሚሬትስ ኃይሎች ደግሞ ከመሬት የሚወነጨፉ ሚሳይሎችን መጠቀማቸውንና የተቃጠውን ሙከራ ማክሸፋቸውን በፔንታገን በነበረ የፕሬስ ማስገንዘቢያ ላይ ተናግረዋል። የከሸፉት ሚሳይሎች ምንም ዓይነት ጉዳት አለማድረሳቸውን ከርብ ያክለዋል። የሁቲዎች ጦር ቃል አቀባይ ለጥቃቱ ኃላፊነቱን ወስደዋል። ጥቃቱ የእስራኤሉ ፕሬዚደንት አይዛክ ሄርዞግ የተባበሩት አረብ ኤሚሬትስን ከሚጎበኙበት ቀን ጋር ተገጣጥመዋል። የኤሚሬትስ ፕሬዚደንት ዲፕሎማሲያዊ አማካሪ አንዋር ጋርጋሽ ጥቃቱን ጥቅም የሌለው ጠብ አጫሪነት ብለውታል። ዩናይትድ ስቴትስ የተባበሩት መንግስታት የጸጥታው ምክር ቤት ሩሲያ በዩክሬን ድንበር ስላከማቸቻቸው መቶ ሺህ ወታደሮችና እሱንም ተከትሎ በተፈጠረው ቀውስ እንዲነጋገር የጠራችው ስብሰባ በትናንትናው እለት ተከናውኗል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ በኤቢሲ ቴሌቪዥን ጣቢያ ምክር ቤቱ ሩሲያን ወታደሮቿን ያሰፈረችበትን ምክንያት አጥብቆ እንደሚጠይቃት ተናግረዋል። አምባሳደሯ በንግግራቸው ሩሲያውያን ሁኔታውን ራሳቸው ቀርበው እንዲያብራሩ ሁላችንም ተስማምተን ጥሪውን አቅርበናል ብለዋል። በተባበሩት መንግስታት የሩሲያ ረዳት አምባሳደር ዲሚትሪ ፖሎንስኪ ስብሰባው የተጠራው ለህዝብ ግንኙነት ፍጆታ ነው ሲሉ መናገራቸው ተሰምተዋል። ሩሲያ ከመንግስታቱ ድርጅት የጸጥታው ምክር ቤት ቋሚ አባልና ድምፅን በድምፅ የመሻር ስልጣን ካላቸው አምስቱ ሀገሮች አንዷ በመሆኗ የሚተላለፈውን ውሳኔ ሁሉ መሻር የምትችል መሆኗ ተመልክተዋል። ይህ በእንዲህ ያለ የዩናይትድ ስቴትስና ሩሲያ ከፍተኛ ባለስልጣናት በዛሬ ዕለት በስልክ እንደሚነጋገሩ ይጠበቃል። ከዚህ በተጨማሪም በዲፕሎማሲያዊ ጥረት ለቀውሱ ልባት ለማግኘት የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ወደ ኬቭ ተጉዘው የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪ ጋር ይነጋገራሉ ተብሎ ይጠበቃል። ሩሲያ ወደ ንግግር በመምጣት ለጉዳዩ ዲፕሎማሲያዊ መፍትሄ ለማግኘት እንድትጥር ና ደመቃባትን እንድታስቀር ጆንሰን በመግለጫቸው ጥሪ አቅርበዋል። በማይናማር ወታደራዊው አስተዳደር የአንሳንሱኪን ሲቪል መንግስት በጉልበት አስወግዶ ስልጣን የያዘበትን አንደኛ ዓመት በማስመልከት በሀገሪቱ ውስጥ የሚገኙ ዋና ከተሞች ወና ሆነው ውለዋል። ነዋሪዎች ድምፅ አልባ ተቃውሞ ያሉትን ከአውራ ጎዳናዎች በምራቅና በቤታቸው በመቀመጥ አከናውነዋል። የለውጥ አቀንቃኞች ነዋሪዎች በቤታቸው እንዲውሉ የንግድ ተቋማትም ስራቸውን እንዲያቆሙ አሳስበዋል። የወታደራዊ አስተዳደር ባለስልጣናት የንግድ ተቋማትን ለመያዝና የአድማ መልእክትን የሚያሰራጩ ሰዎችን በቁጥጥር ስር ለመዋል ዝተዋል። አሶሺየትድ ፕረስ ከባለፈው ሳምንት ጀምሮ አድማን በተመለከተ በፌስቡክ ላይ መልእክታቸውን በማሰራጨታቸው ሃምሳ ስምንት ሰዎች በቁጥጥር ስር መዋላቸውን ዘግበዋል። ሀብታሙ ስዩምን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎቹ አመሰግናለሁ የምሽቱ ተረኛ አስተናጋጭ ኤደን ገረሞ ነኝ የማክሰኞ ምሽት ጥር 24 2014 ዓ.ም የጋቢና ቤ መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ይቀጥላል ለዕለቱ ወደ ያዝናቸው ዘገባዎች እንሻገር የነቀምቴ ከተማ ተወላጅ ወጥ የሆነችው ወጣት ሙርቲ ዱጋ አስራ ሶስት ሳይክሎችና የስፖርት አልባሳትን ለከተማው ሴት ተማሪዎች አበረከተች። ሙርቲ በእንግሊዝ ሀገር ውስጥ የሳይክል ውድድሮች ላይ ስትሳተፍ መቆየቷን ጠቁማ ይህንን በጎ ተግባር ያከናወንኩት ሴቶች በሳይክል ስፖርትና ትምህርታቸው ምሳሌ እንዲሆኑ ነው ስትል ለአሜሪካ ድምጽ ለጋቢዳቤ ነግራለች። ናኮር መልካ ወጣቷን ሳይክል የተበረከተላቸውን ሴቶች ከተማ ተማሪዎችና የከተማውን ወጣቶችና ስፖርት ጽሕፈት ቤት ኃላፊ አነጋግሮ ተከታዩን ዘገባ አልኳል። ወጣት ሙርቲ ኡጋሰኚ የነቀምቴ ከተማ ተወላጅ ስትሆን በእንግሊዝ ሀገርም ለበርካታ ዓመታት መኖሯን ትናገራለች። በእንግሊዝ ሀገር ቆይታዋም የሳይክል ስፖርት ክለብ ውስጥ ስትወዳደር መቆየቷንና በአንድ ወቅት ተሸላሚ እንደነበረችም አስታውሳለች። ወደ ትውልድ ከተማዋ ተመልሳ ባለፈው ሳምንት ውስጥ በሁለት ሁለተኛ ደረጃ ትምህርት ቤት ውስጥ ለሚማሩ አስራ ሶስት ሴት ተማሪዎች ሳይክሎችና የስፖርት አልባሳት ገዝታ ማበርከቷን ተናግራለች። ለዚህም በጎ ተግባር ያነሳሳትን ስትገልጽ መጀመሪያ ሳይክል በጣም ወዳለሁ። ሳይክል ግን እንደ ልቤ እንደምፈልገው የማገኘው ስፖርት አልነበረም። ብዙ እድሉን አግኝቼ ልሳተፍ አልቻልኩ። ነገር ግን በውጭ ሀገር በመሆን እድሉን ስላገኘው በሳይክል ክለብ ውስጥ ታቅፌ ሳይ ፍቅሩም በጣም እየጨመረ መጣ። ከዛ ወደ ሀገር ቤት ስመለስ ምናልባት ድጋፍ ካገኘው እኔም ለሚመጣው ትውልድ አንድ ነገርን አርጌ ማለፍ እችላለሁ። እንደ እኔ ዐይነት ለምሳሌ ያለባቸው አካል ጉዳተኞች የተለያዩ አገልግሎቶችን እንደ ማንኛውም ዜጋ በእኩልነት አካል ጉዳት ስላለባቸው ብቻ እና የሳይክል ክለብ በነቀምት ከተማ ውስጥ እንዲቋቋም እንግዲህ አንደኛውን ስራ ሰርቻለሁ ማለት ነው። ሙርቲ እንደምትለው ይሄ በጎ ተግባር ሴቶችን በሁለት መንገድ ያግዛል። ለምን ሳይክልን እና ትምህርትን አንድ ላይ የሚያጣምር ነገር ወይም ማዕከላዊ ነገር ያደረገን ነገር እንኳን ብሰራ እኔ ባልኖር እንኳን ክለቡ ሊቀጥል በሚችልበት ሁኔታ ለምን አልጀምርም ብዬ ወደዚያ ሀሳብ መጣው። ሁለት መቶ ሺህ ወደሚጠጋ ወጪ አውጥተን ከብዙ ልፋት በኋላ እንግዲህ ይህ ተመስርቷል። ከዚህ በኋላ ላለው እውነት በጣም ብዙ ተስፋ አለኝ። እድሉ ላልነበራቸው ሴቶች በተለይም ደግሞ ሁለተኛ ደረጃ ተማሪ ሴቶች ላይ ፎከስ በማድረግ እነሱም ከትምህርት ቤታቸው ብዙ ሳይለዩ እዛው ትምህርት ቤት ውስጥና አካባቢው ላይ ሆነው ሳይክል እየነዱ ኮንፊደንሳቸው እንዲመጣ ትሬኒንግ እንዲያደረጉ በሚል በዚህ ሀሳብ ወደዚህ ገብተናል። ወደፊትም እንግዲህ የእኔም ሀሳብ ምሳሌዎች ሆነው ሳይክል በመንዳት ብቻ ሳይሆን በትምህርታቸው ከዛም ባለፈ ደግሞ በጸባይ በጥሩ አመን በጥሩ አድራጎት ለሌሽ ሴቶች ከዛም ባለፈ ለወንዶች ምሳሌ እንዲሆኑ ነው። ወጣቷ በነቀምቴ ከተማ የሴቶች ሳይክል ክለብ እንዲመሰረት ከፍተኛውን ሚና መወጣቷን የጠቆሙት የከተማው ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ ወንዴ ዲሳሳ ይህንን ጥረት እንደሚደግፉ ተናግረዋል። በነቀምት ከተማ የሴቶች ሳይክል ክለብ ከዚህም ቀደም አልነበረም። ነገር ግን እቺ ወጣት በራሷ ተነሳሽነት አስራ ሶስት ሳይክሎችን በመግዛት ቀሶና ከደርጌ ትምህርት ቤት አስራ ሶስት ሴት ተማሪዎችን በመመልመል በክለብ ውስጥ እንዲታ እንዲሳካፉና በነቀምት ከተማ ለመጀመሪያ ጊዜ የሴቶች ሳይክል ክለብ እንዲቋቋም ትልቅ ስራ ነው የሰራችው ማለት ነው። እንግዲህ ይህ ድርጊት በጣም ደስ የሚያሰኝ እና ለሌሎችም እንኳን ትልቅ ምሳሌ መሆን የሚችል ነገር ነው። በከተማችንም ሆነ በሌላም ቦታ ወጣ ብለን ስንመለከት የሴቶች በስፖርት ውስጥ ያላቸው ተሳትፎ ያናይልም እንትን አይደለም። ግን አሁን እዚህ ውስጥ እኛ የምንመለከተው ነገር ምንድን ነው? አንደኛ ይሄ የሚያሳየው ነገር ምንድን ነው? እኛም እንደ ወጣ ስፖርቶችና ስፖርት ጽፈት ቤት ዞር ብለን ራሳችን እንድንመለከት እና የሴቶችን ተሳትፎ ለማሳደግ መስራት እንዳለብን ነው የሚያሳየን ማለት ነው። ሳይክል ከተበረከተላቸው ሴት ተማሪዎች መካከልም በሳይክል ስፖርትና ትምህርታቸው እንዲበረቱ ወጣት ሙርቲ እንደምታበረታታቸው ገልጸዋል። ሚያዊ ዘላለም ነው። ሙርቲ በጣም ጥሩ ነገር ነው ያደረገችልን፣ በትምህርታችንም እንድንበረታ በሳይክልም እንድንበረታ ስማችንን እንድናስጠራ የሳምንትን እንድናጠራ ነው ያደረገችል። በጣም ነው ምናመሰግናት። ሙርቲ ለእኛ ያደረገችው ነገር በጣም ትልቅ ነገር ነው። ለትምህርታችንም ጎበዝ እንድንሆን ትነግረኛለን። አንደኛ እስከ ሶስት ከወጣችሁ ደግሞ ሽልማት ይሰጣችኋለሁ። በትምህርታችሁም ጎበዝ መሆን አለባችሁ። ለሳይክልም ጎበዝ መሆን ሳለባችሁ እንደ ወንዶች መሆን አንችልም እንዳትሉ ትሆናላችሁ አለች። ሙርቲ የሳይክል ስፖርትን ከልጅነቷ ጀምሮ የምትወደው መሆኑን ጠቅሳ ለቀላል የመጓጓዣ አገልግሎት ጭምርም እንደሚሆን ተናግራለች። ሳይክል ለእኔ በጣም ደስ የሚለኝ ስፖርት ነው። እኔ እንጃ ፍቅሩ ለመግለጽ እውነት አልችልም። አንደኛ ሳይክል ላይ ሆኜ በተለይም በገጠር ስነዳ ያለኝ በውስጥ የሚመጣው ስሜት የተለየ ነው። በተለይም ሴቶች ቢለማመዱት እንደ እኔ እላለው። ከዛ ባለፈ ስፖርት ብቻ ሳይሆን የትራንስፖርት ሚንስ ሊሆነን ይችላል። በቃ የአየር ብክለት በጣም ካደጉት ሀገር ብዙ የምንማረዋለን። እኛ ገና እያደግን ነው እና ከዚሁ ኢንፍራስትራክቸራችንን ብናስተካክል የትራንስፖርት ሚንስ ሊሆነን ይችላል። የነቀምቴ ከተማ ወጣቶች እና ስፖርት ጽህፈት ቤት በሙርቲ ጥረት ከተቋቋመው የሴቶች ሳይክል ክለብ ጎን ለጎን የሴቶች የእግር ኳስ ቡድንም ለማቋቋም ማቀዱን አስታውቋል። ለአሜሪካ ድምፅ ናኮር መልካ ከአምቦ። አሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪያ መሰናደው ይቀጥላል። ዝግጅቶቻችንን በቪያ መሀሪክ ፌስቡክ ገጽ፣ እንዲሁም ድረገጽ ላይ መከታተል ትችላላችሁ። በኢትዮ ሰዓት ሳተላይት ላይ እንዲሁም የሬዲዮ ቴሌቪዥን መሰናዷችንን ልትከታተሉ ትችላላችሁ። አስተያየትና ጥያቄዎቻችሁን በ6672 ደግሞ አለው 6672905142 የጉግል መስመር ላይ ድረግ በኢንተርኔት በመጠቀም በነጻ ልትደውሉልንና የድምጽ መልእክት ልታስቀምጡልን ትችላላችሁ። አብራችሁን ስለሆናችሁ እናመሰግናለን። ተከታዩን መሰናደው እናስተዋውቃችሁ። ኢትዮጵያ ውስጥ ከብተሞች ነባር መልካቸውን እየቀየሩ ግንባታዎችን እያስተናገዱ ይገኛሉ። ግንባታዎቹ የሀገሪቱን ገጽታም ሆነ የህዝቦችን አኗኗር በበጎ የመለወጥ አቅማቸውና ጥቅማቸው ባይካድም በሚሊዮኖች የሚቆጠሩት በሀገር ውስጥ ያሉ አካል ጉዳተኞችን ግን ታሳቢ ማድረጋቸው ምቾትና ፍላጎታቸውን ከግምት ውስጥ ማስገባታቸው ላይ ግን ጥያቄ ይነሳል። ሀብታሙ ስዩም በመቀጠል የሚያሰማን መሰናዶ በጉዳዩ ላይ የህግ ማብራሪያ የሚያሰሙንና የግል እይታቸውን የሚያጋሩንን እንግዳ ጋብዟል። እንግዳው አቶ ዳኛቸው ቦጋለ ዋኬኔ ይሰኛሉ። በአካል ጉዳተኞች ጉዳይ የህግ ባለሙያና ጠንታይ ናቸው። መሰናዶ ቀጥሎ ይቀርባል። ኢትዮጵያን ለራሷ ህግ ልታስፈጽማቸው ቃል ገብታ ከፈረመቻቸው ዓለም አቀፍ ህጎች አንዱ የመንግስታቱ ድርጅት የአካል ጉዳተኞች መብት ስምምነት ነው። ይህ ስምምነት ደግሞ ከሚያነሳቸው አንኳር ጉዳዮች መካከል አንዱ የተደራሽነት የአክሰስቢሊቲ የተለያዩ አገልግሎቶች፣ ህንፃዎች ለአካል ጉዳተኞች አመቺ በሆነ መንገድ መሰራት አለባቸው የሚለው ድንጋጌ አንዱ ነው። የሰማችኋቸው በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ የሆኑትን በምሽቱ በመረጽ ነው ርዕሰ ጉዳይ ላይ ሙያዊ ትንታኔያቸውን ሊያጋሩን የፈቀዱትን አቶ ዳኛቸው ቦጋለን ነው። ተደራሽነት ሲሉ እሳቸው ቀደም ብሎ የጠቀሱት ሀሳብ ሰፋ ያለ ይዘት አለው። ምናልባትም ተጨማሪ ማሳያዎች ካስፈለጉ እንሆ ለምሳሌ ከግንኙነት ፋሲሊቲዎች አንጻር መስማት የተሳናቸው፣ አይነ ስውራን፣ አይምሮ እድገት ውስንነት ያለባቸው አካል ጉዳተኞች እንዲሁም የፊዚካል ዲስብሊቲ የአካል ጉዳት ፊዚካል ዲስብሊቲ እንደ እኔ አይነት ለምሳሌ ያለባቸው አካል ጉዳተኞች የተለያዩ አገልግሎቶችን እንደ ማንኛውም ዜጋ በእኩልነት አካል ጉዳት ስላለባቸው ብቻ የማግለያ ምክንያት ሳይሆን እንደ ማንኛውም ዜጋ አመቺ ተደርገው እንዲሰሩላቸው ይጠይቃል። አንቀጽ ዘጠኝ የዓለም አቀፉ የአካል ጉዳተኞች ስምምነት ከዛ በተጨማሪም ሪዝነብል አኮሞዴሽን የሚባል ኮንሰፕት ደግሞ አለ። ሪዝነብል አኮሞዴሽን ማለት ምክንያታዊ የሆነ ማመቻቸት ማለት ነው። እንደ አካል ጉዳቱ አይነት አንድ ሰው ከዛ ጋር በተያያዘ ሪዝነብል በሆነ መንገድ አስፈላጊ ማመቻቸት እንዲደረግላቸው የሚል ድንጋጌም አለ። ሌላው የዓለም አቀፉ የአካል ጉዳተኞች ሕግ ኮንሰፕት ከዚሁ ጋር የተያያዘ ምንድነው? ዩኒቨርሳል ዲዛይን የሚባል ኮንሰፕት ነው። ይሄ በተለይ በአርክቴክቸር ሙያ በስነ ህንፃ ሙያ አንዱ ትልቁ መመሪያቸው ነው። ዩኒቨርሳል ዲዛይን ማለት አንድ ህንፃ ሲገነባ፣ አንድ ግንባታ ሲገነባ፣ መንገዶች ሲገነቡ፣ መዋቅሮች ሲዘረጉ አካል ጉዳተኞች ብቻ ተብሎ ሳይሆን ለሁሉም የህብረተሰብ ክፍል ተደራሽ መሆናቸውን በማረጋገጥ ላይ ተመስርተው ካልተሰሩ ከጥቅማቸው ጉዳታቸው ሊያመዝን ይችላል። በሚሊዮኖች ለሚቆጠሩ ከአካል ጉዳትና ተፈጥሯዊ ውስንነት ጋር የሚኖሩ ዜጎቿን ለማገዝ ኢትዮጵያ የፈረመችው ህግ አስራ ሁለት ዓመታትን ደፍኗል። እሱን የተከተሉ ደጋፊ ህጎችም አሉ። ሀገሪቱ በይዘቱ አጓጉ የሆነውን ህግ ለመተግበር ምን ያክል ተጉዛለች የሚለው ጥያቄ ግን ወጥ መልስ አይገኝለትም። ሌሎች ዝርዝር መብቶችን ትተን የከተሞችን ነባር መልክ እየለወጡ ያሉ አዳዲስ ግንባታዎች አካል ጉዳተኞችን በበቂ ሁኔታ ታሳቢ ያላደረጉም በሚል ትችት ይቀርባል። ኢትዮጵያ በዚህ ረገድ ያለችበትን ደረጃ አቶ ዳኛቸው እንዲገልጹታል። ወደ ኋላ ቀርተናል ማለት ብቻ ትንሽ የሚያንስ ይመስለኛል። ብዙ ግንባታዎች በሚገነቡበት ጊዜ፣ መንገዶች በሚገነቡበት ጊዜ፣ የባቡር ፕሮጀክት ለምሳሌ በሚሰራበት ጊዜ በእርግጥ ለአካል ጉዳተኞች ተደራሽ ለማድረግ ታሳቢ ለማድረግ እንደተሞከረ ሙከራዎች ይታያሉ። ለምሳሌ ራምፖች፣ ዊልቸር ራምፖች የባቡር መስመሮች ላይ ስትሄድ ፕሮጀክቱ ላይ ስትሄድ ለአካል ጉዳተኞች ተብለው ለማመቻቸት የተሞከሩ ነገሮች አሉ። ነገር ግን ጥቅም ላይ ለመዋል እነሱን እጅግ በጣም አስቸጋሪ ነው። ምክንያቱም ተጨማሪ አስፈላጊ የሆኑ ፋሲሊቲዎች ሙሉ በሙሉ ተሟልተው አይገኙም። ስለዚህ ህንፃዎች ተደራሽ አይደሉም። በትምህርት ቤቶች አካባቢ አብዛኛው ትምህርት ቤት፣ አብዛኛው መገልገያ፣ አብዛኛው የጤና ተቋም ለአካል ጉዳተኞች ተደራሽ አይደለም። ነገር ግን ቀደም ሲል እንዳልኩ ከመንግስታቱ ድርጅት የአካል ጉዳተኞች ስምምነት በተጨማሪ በሀገራችን ደግሞ አንድ አዋጅ አለ። አዋጅ ስድስት ሀያ አራት 2009 የሚባል አዋጅ አለ። የህንፃ አዋጅ ነው ይሄ። ይሄ አዋጅ ለአካል ጉዳተኞች ብቻ ተብሎ ሳይሆን ማንኛውም ህንፃ በሚገነባበት ጊዜ ማሟላት የሚገባቸው መስፈርቶች ብለው ከሚያስቀምጣቸው ውስጥ አንዱ ለአካል ጉዳተኞች ተደራሽ መሆን አለባቸው እነዚህ ግንባታዎች የሚል ነው። ስለዚህ አሁን ለምሳሌ በሰፊው የመንግስት ፕሮጀክት አለ። ለአንድ አርባ ስልሳ ወይም ሀያ ሰማንያ የሚባሉ የኮንዶሚኒየም ፕሮጀክቶች አሉ። ለምሳሌ እነዚህ ፕሮጀክቶች በአብዛኛው የአካል ጉዳተኞች ተጠቃሚዎችን ያገናዘቡ አይደሉም። አንደኛ ቤቶቹ የሚሰጡት ለባለ ዕድሎች ከሶስተኛ ፎቅ ወይም ከሁለተኛ ፎቅ ምናምን በላይ ነው። ፎቆቹ በአብዛኛው ሊፍት የላቸውም፣ ኤሊቬተር የላቸውም። አላቸው እንኳን ቢባል ኤሊቬተር ወደ ኤሊቬተሩ ደግሞ ለመድረስ እጅግ በጣም አስቸጋሪ፣ አመቺ ያሉን ሁኔታዎች ይፈጠራሉ። አንዳንድ ደግሞ የማልፋንክሽን የሚያደርጉ ኤሊቬተሮች በሚኖሩበት ጊዜ ጥገና በአስቸኳይ አይደረግም። ብዙዎቹ ፋሲሊቲዎች ላይ ሊፍቶች በማይሰሩበት ጊዜ ጥገና አይደረግም። እኒህ በወረቀት ላይ የሰፈሩ ህጎች አለመተግበራቸው የሰዎችን ህይወት የነጠቁ ክስተቶች መንስኤ መሆናቸው አልቀረም። ከአሳዛኝ ማሳያዎች መካከል አንዱን ለበርካታ ዓመታት አካል ጉዳተኞችን በሚመለከቱ ጉዳዮች ላይ የህግ ባለሙያና አማካሪ ሆኖ የሰሩት አቶ ዳኛቸው ቦጋለ ያጋሩናል። በቅርቡ አይ ቲንክ ከአንድ አመት ከሁለት ዓመት በፊት ይመስለኛል አንድ አይነ ስውር ኢትዮጵያዊ ወደ አንድ መገልገያ በሚሄድበት ወቅት የመንግስት ተቋም ነው። ተቋሙን ለጊዜው ከም መጥራት እቆጠባለው። ያ ተቋም ሊፍት አለው። ነገር ግን ሊፍቱ ወይ ስራውን አልጀመረም ወይ በጥገና ላይ ነው፣ ያለው ይህንን የሚያመላክት ምንም ምልክት አልነበረም፣ ወይ ደግሞ ለዛ ለአይነስውሩ ስውሩ ሊያውቀው በሚገባ መንገድ ኖቲስ ሊያደርገው በሚገባ መንገድ አልተነገረውም። ስለዚህ ያንን ኤሌቬተር ለመጠቀም ከፍቶ ሲገባ እዛ ውስጥ ወድቆ ህይወቱ አልፈዋል። ወዲያውኑ ህይወቱ ያለፈው ይሄ በጣም የቀርብ ጊዜ ትዝታ ነው። ከስድስት ዓመታት በፊት ገደማ የመንግስታቱ ድርጅት የህፃናት አድን ድርጅት ዩኒሴፍ ኢትዮጵያ ውስጥ ወደ ስምንት ሚሊዮን የሚጠጉ አካል ጉዳተኞችና ተፈጥሯዊ ውስንነት ያለባቸው ሰዎች ስለመኖራቸው በአንደኛው ሰነዱ ላይ ጠቅሷል። የፈረመቻቸው ዓለም አቀፍ ህጎችና ያወጣቻቸው ሀገራዊ ህጎች ይህን ብዛት ያለው ማህበረሰብ ህይወት በመቀየር ረገድ ከፍ ያለ ሚና ያለው መሆኑን የተገነዘበች የምትመስለው ኢትዮጵያ ህግጋቱን ለማስፈጸም ምን ከለከላት ብለው መጠየቅ አይቀሬ ነው። ዋነኛ መልሱ የሚመስለኝ የአካል ጉዳተኞች ተሳትፎ በተለይ በውሳኔ ሰጪነት ሚና ላይ ያላቸው ተሳትፎ እጅግ በጣም ዝቅተኛ በመሆኑ ነው። አካል ጉዳተኞች ህጎች ሲረቀቁ፣ ፖሊሲዎች ሲረቀቁ ተሳትፏቸው እንዲሁ ተሳተፉ ለማለት ያህል ብቻ እነሱን የመጋበዝ ነገር ሊኖር ይችላል። ነገር ግን በዋነኝነት በውሳኔ ሰጪ አካላት ውስጥ እንዲሁም ክትትልና ግምገማ ማድረግ ባለባቸው የመንግስት አካላት ውስጥ የአካል ጉዳተኞች ተሳትፎ የራሳቸው የአካል ጉዳተኞች ተሳትፎ በቂ አይደለም። ለምሳሌ የአካል ጉዳተኞችን ጉዳይ የሚመለከተው የመንግስት አካል በአካል ጉዳተኛ ነው መመራት ያለበት። ምክንያቱም ከአካል ጉዳተኛው በላይ ስለዚህ ጉዳይ ሊያቅ የሚችል ሰው ብዙ የለም። ስለዚህ ኳል ሳምፕሊፋይድ የሆኑ ብቃት ያላቸው በጣም ብዙ አካል ጉዳተኞች ባሉበት ሀገር በአመራር ቦታ ላይ በዚህ ጉዳይ ላይ በኃላፊነት ቦታ ላይ የሚቀመጡ ሰዎች ግን ምንም አይነት የአካል ጉዳተኝነት ልምዱም የሌላቸው የህይወት ልምዱ የሌላቸው በዛ ዙሪያ ላይ ዳይሬክት የሆነ ኤክስፒሪየንስ የሌላቸው ሲሆን ይታያል። ይሄ ነባራዊ ሐቅ ነው። በማስረጃ ተደግፎ ሊቀርብ የሚችል ነባራዊ ሐቅ ነው። ስለዚህ ውሳኔ ሰጪ ላይ ከሌለ አንድ የህብረት ሰብ ክፍል ያንን የህብረተሰብ ክፍል የሚመለከቱ ጉዳዮች ተፈጻሚነታቸው እጅግ በጣም ያነሰ ነው ማለት ነው። ስለዚህ ትርጉም ያለው ተሳትፎ አለመኖሩ ዋነኛ ተግዳሮት ነው ብዬ ማስበው። ኢትዮጵያ በተፈጥሯዊና ሰው ሰራሽ ምክንያቶች ለአካል ጉዳት የሚዳረጉ ዜጎቿ ቁጥር ቀላል የሚባል አይደለም። በሀገሪቱ የተለያዩ ስፍራዎች የተበራከቱት ግጭቶች፣ ጦርነት ብሎም ከአፍሪካ ከቀዳሚዎቹ መካከል የሚያደርጋት የትራፊክ አደጋ በቀጣይ ዓመታት ከአካል ጉዳት ጋር የሚኖሩ ዜጎችን ቁጥር ይጨምራሉ ተብሎ ይጠበቃል። የኒህ ማህበረሰብ ክፍሎችን ጥያቄዎችና ፍላጎቶች ለማሟላት ወደ መፍትሄ ከሚያደርሷት መላዎች መካከል አንዱን አቶ ዳኛቸው አጋርተውናል። እነዚህ የአካል ጉዳት መንስኤዎች ባሉበት ሀገር እና የአካል ጉዳት ቁጥር እየጨመረ በሚሄድበት ሀገር የአካል ጉዳተኞችን ጉዳይ ገለል ማድረጉ ወይም በውሳኔ ሰጪነት ሚና ላይ ቀጥተኛ ተሳትፎ እንዲኖራቸው አለማድረግ ዞሮ ዞሮ የሚጎዳው ሀገርን ነው። እንደሚታወቀው ሊቭ ኖ ዋን ቢሃይንድ የሚባል ፕሪንሲፕል አለ። አሁን በዓለማችን ላይ የተወሰኑ የህብረተሰብ ክፍሎችን ትቶ መራመድ ለመሄድ መሞከር ዞሮ ዞሮ በጠቅላላው የሚጎዳው ሀገርን ጭምር ነው እና በአካል ጉዳተኞች አቅም ማመን ያስፈልጋል። ማየት አይቶ ከዛ በኋላ ገምግሞ ሌሎች ሀገራት እንዳደረጉት ብዙ አካል ጉዳተኞች ራሳቸውን ፕሩቭ አድርገው ሀገራቸው እያገለገሉ ነው። ያ እዚ አገር ውስጥ ኢትዮጵያ ውስጥ ደረግ ይገባዋል ባይ ነኝ። አድማጮች በተያያዥ ጉዳዮች ላይ ተጨማሪ ሀሳቦችን ካካተቱ ሌሎች መሰናዶቻችን ጋር መመለሳችን አይቀሬ ነው። ለዛሬው ግን ሙያዊ ማብራሪያቸውና እይታቸውን ያጋሩንን በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ የሆኑትን አቶ ዳኛቸው ቦጋልን በእናንተ ስም አመሰግናለሁ። ሀብታሙ ዝይም ነኝ፣ ዋሽንግተን ዲሲ ጋቢና ቪ ይቀጥላል በትላንትናው እለት የኢትዮጵያ የስነ ልብ አእምሮ ባለሙያዎች ማህበር ፕሬዝዳንት ዶክተር ሙሉቀን ተስፋዬ ና የአሀ የስነ ልቦና አገልግሎቶች መስራች ሞገስ ሞገሴ በመርሃ ግብር ላይ ክለብ ሀውስ በተሰኘው የመተግበሪያ ላይ በጤና ወግመራ ተገኝተው ስለ ግጭትና ስነ አእምሮ ያወሩትን አካፍለናችሁ ነበረ ተከታዩ ክፍል ቀጥሎ ይቀርባል ሁሉን አቀፍ የሆነ ውጤት ለማምጣት መምህራንን እንዲሁም የመገናኛ ብዙሃን ባለሙያዎችና የእምነት ተቋማትን ማካተት አስፈላጊ መሆኑን ይናገራሉ። ሁላችንም እንደምናውቀው በኮንፍሊክት ምክንያት የስነልቦና ቀውስ ሲደርስ ፒራሚድ ሞዴል የምንለው አላለ ሁላችንም እንደምናቀው ከታች በስፋት መስራት ኢምፖርታንት እንግዲህ ከዛ በኋላ ወደ ሲስተም ልንመጣ እንችላለን። ደስ የሚል ኢኒሽቲቭ አለ አሁን ትምህርት ቤቶችን እንደገና ማደራጀት፣ የጤና ተቋማትን እንደገና ማደራጀት። ስለዚህ እሱን ስንሰራ በተመሳሳይ የሳይኮሶሻል ሰፖርትን ኢንተግሬት ኢንተግሬት እናደርግ ብለን ከወዲሁ በደንብ ማጤን ይኖርብናል ብዬ አስባለሁኝ። መጨረሻ ላይ እንግዲህ የሚሆነው ቅድም ያልነው ቴን ፐርሰንቶቹን ስፔሻላይዝድ በሆነ ኬር በሆስፒታል ደረጃ ሊሆን ይችላል። በጤና ጣቢያ ደረጃ ሰርቪሶችን እንዴት እናጠናከር፣ ሳይኮሎጂካል ሰርቪሶችን እንዴት እናጠናከር የሚ ላይ ፎከስ ማድረግ ያስፈልጋለን። በአሁኑ ሰዓት መንግስት ለዚህ ጉዳይ ምላሽ የሚሰጥ ግብረ ኃይል ማቋቋሙም በዚሁ ውይይት ላይ ተገልጿል። እንደ ሀገር ሰውን የታሰበውን ነገር እና እየተሰራ ያለውን ነገር ለመጥቀስ እንግዲህ የተለያዩ የሚሆኑ ማህበራት አሉ። የኢትዮጵያ ጤና ሚኒስተር ቅድም ጠቀስ እንደተደረገው የኢትዮጵያ ጤና ሚኒስቴርና እና የኢትዮጵያ የሴቶችና የማህበራዊ ጉዳዮች ሚኒስትር አንድ ላይ በመሆን ከተለያዩ ፕሮፌሽናል አሶች እና ከኢትዮጵያ ማህበረሰብ ጤና ኢንስቲትዩት ጋር አንድ ላይ በመሆን ቅዶች ተዘጋጅተዋል። እነኚህ ቅዶች የተዘጋጁት ምንድን ነው? መሬት ላይ ያሉ ማህበረሰቡን በልቦናዊ እንዲሁም ማህበራዊ ድጋፍ ለማድረግ እየተሰሩ ያሉ ስራዎች አሉ። እንደ ሀገር ሁሉንም የሚያቀናጅ ስራ ለመስራት የሚያስችል ብሔራዊ ታስክፎርስ ግብረ ኃይል ተቋቁሟል ማለት ነው እና ይህም እንግዲህ የተለያዩ ፕሮፌሽናሎችን ያካተተ ነው። የስነ አእምሮ ሐኪሞች፣ የስነ ልቦና ባለሙያዎች፣ ሶሻል ወርከሮች የተለያዩ ነው፣ የፍትህ አካላት በሴቶችና ማህበረሰብ ላይ የሚሰሩ ተቋማት ሁሉ ትልቅ ትኩረት ተሰጥቶት በሚኒስቴር ደረጃ እቅድ ወጥቷል ማለት የስድስት ወር እቅድ ነው የወጣው። ዲያስፖራ የሚባሉት በውጭ ሀገር የሚኖሩ ኢትዮጵያውያን በያሉበት የጭንቀትና የአእምሮ ጠባሳ ተጠቂዎች መሆናቸው የተነሳ ሲሆን ለእነሱም ትኩረት መሰጠት እንዳለበት ተገልጿል። ከዚህ በኋላ ደግሞ አንደኛው የፕላኑ አካል ሲስተም መዘርጋት ነው። ምክንያቱም እንደዚህ አይነት ስራዎች አንዴ በካምፔን የሚሰሩ አይደሉም። አንዳንዴ እንደውም ትራማውን የሚያባብሱም ይሆናል። ቶሎ የሚገለጡ የስሜት መረበሾች ጥቂት ናቸው። አንዳንዶቹ ዘግት ብለው ብለው ይመጣሉ። እንደውም ቶሎ ከሚከሰቱ ዘገይ ተብሎ የሚከሰቱት ትንሽ ከበድ የሚላሉ እና ያንን የሚሸከም ስትራቴጂ ፖሊሲው ላይ ኢንቴግሬትድ መሆን አለበት። እንደ ቅድ ትርም ያየ ነው ምንድ ነው አንዳንድ ዩኒት እንዲኖር ነው ያሰብ ነው። በደንብ መልክ ያለው ነገር ሁሌም እሳት ማጥፋት ላይ ከመሄድ መሰረት ጥሎ ራሱን የሚያስቀጥል በሰዎች ቅንነት እና መልካም ፍቃድ ሳይሆን አስፈላጊ ዜና መተግበር ስላለበት ሲስተም ለመፍጠር እንግዲህ ይሄ ጥሩ ድል ነው ብለን እናስባለን። ወደዛ እየተንደረደረን እንደሆነ ለማንሳት ፈልጋለሁ። ሌላው እንግዲህ የአእምሮ ጤና ሁኔታ ዲያስፖራውም እንዳልነው ብዙ ቫሊዎችን ሼር ያደርጋል፣ ሀገሩን ይወዳል። እዚህ ያሉት እሴቶች ምናልባትም ደግሞ የግጭት መንስኤና ምክንያት የሆኑ እዛም ሼር የሚያደርጉ በጣም ብዙ ሰው ይኖራል ና እዛም ያለው የእኛ ማህበረሰብ ክፍል አትሊስት መደረግ እንዳለበት እናምናለን፣ እና ለእኛም ሌሰን ይሆናል አሁን ላይ ያሰብነው ከቅዱ ጋር ተያይዞ ያቀንበት ነገር የለም። ግን ደግሞ መታሰብ እንዳለበት በደንብ የሚያሳምን ነገር ነው። ሰዎች ጭንቀት ውስጥ ከሚከቷቸው ካልተረጋገጡ መደበኛና ኢመደበኛ መገናኛ ብዙሃን እንዲርቁ እንዲሁም ከሌሎች ጋር በመገናኘት ያስጨነቃቸውና ያሳሰባቸውን ችግራቸውን እንዲጋሩም ምክረ ሀሳብ ተሰጥቷል። የማንጠብቀው ነገር ሲኖር አልቅሰን ሊሆን ይችላል፣ ደንግጠን፣ ተረብሸን ብስጭት ገጥሞ ሊሆን ይችላል፣ እንሸስ ሆነን ሊሆን ይችላል እና ሁሉ ነገሮች ተፈጥሯዊ ሂደቶች ናቸው። ያልተጠበቀና እና የማይገባ ብለን የምናስበው ነገር ሴት ባሊያችንን የሚገዳደር ነገር ሲከሰት በእርግጥ ማዘናችን፣ መከፋታችን እሱ ጤናማ ነገር ነው። ስለዚህ ያንን ማሰብ ያስፈልጋል። ከዛ በኋላ ስም መስጠት ያስፈልጋል ይሄ ነገር እንዳይዘልቅ የራሳችን አመለካከት ስለራሳችን ያለ ሁኔታ ትውስታችንና ነጋችንን በአሉታዊ መልኩ የተቃኘ እንዳይሆን መስራት ያለብን ነገሮች ይኖራሉ። እነ የስትረሱም ጭንቀቱ፣ ሀዘኑ ተደጋግሞ እንዳይመጣ ምልከታችንን፣ ባህሪ፣ ስሜት፣ አሳሰባችን ጫና ውስጥ እንዳይከት ቁጭ ብለን ልክ ሲሰማን ስም መስጠት ያስፈልጋል። ስለዚህ እንጠይቅ ከዚህ በፊት በፈተና ሰዓት ያገዘን የተሻለ መንገድ ምንድን ነው ብለን ማሰብ ያስፈልጋል። እሱን ወደ ቴብል ማምጣት ያስፈልጋል። የረዳን መንፈሳዊ ህይወት ነው። እዚ ትርጉም የሚሰጠን ከሆነ እሱን ማምጣት ያስፈልጋል። ከሰው ጋር ኮኔክትድ መሆን ነው። ሁላችንም ዩኒክ የሆነ ችግር የመውጫ መንገዶች አሉ እና እነኚህ የበሰለ የምንለው ነው። መጀመሪያ ለችግሩ ስመስጠት ከዛ በኋላ ያንን ችግር ለመወጣት የሚያስችሉን ሁሉንም ሪሶርስ ወደ ቦታ ማምጣት አስፈላጊ ይሆናል። ሌላው አንዳንድ ስትረሶች በቀላሉ እናስወግዳቸው ይሆናል። ለምሳሌ የምንከታተለው ሚዲያን ሁሌም ያለውንም የሌለውንም ጫና የሚያመጣ ከሆነ ራሳችንን ለስትረስ ፍግር እያደረግን ነው ማለት ነው። ስለዚህ እነኛ ወድ ማድረግ የምንችላቸውን ነገሮች እና ህይወታችን ላይ ትርጉም ያለው ማስቀረት የማይኖራቸውን ነገሮች ማስቀረጡ አስፈላጊ ነው የሚሆነው። አመጋገባችን፣ ሌሎች ነገሮችን ራሳችንን ለማገዝ የሚረዱ ነገሮችን ማድረጉ የተሻለ ነው የሚሆነው። ሌላው ፋክትስ ጥሩ ናቸው። አይምሯችን ረፍት ይፈልጋል። ሁሉን ነገር እንጥቦ ብለን አይሆንም በሀገራችን እወዳለን ሀገራችን ላይ ምን እየሆነ ነው የሚለው ያስጨንቀን ነ ሁሉን ነገር ዘጋግተን አይሆንም እና ሬሌቨንት የሆኑ ፋክቶችን ማወቁ ጥሩ ነው፣ ዲል ለማድረግ ከዛ ነገር አብሮ ለመሄድ የሚያግዘን ነገር ነው የሚሆነው ማለት ነው። ከአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን የማክሰኞ ምሽት መርሃ ግብራችን እዚህ ላይ ተጠናቀቀ። ሳስተናግዳችሁ ያመሻሁት የደንገረመው በቅንብሩ ኤልያስ አስመረ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነው። ሰላም፣ በደህና እደሩ ጥ